ሳይንስና ህብረተሰብ። ጉግል የአማርኛ ቋንቋን ከሌሎች 13 ተጨማሪ ቋንቋዎች ጋር በይፋ መተርጎም መጀመሩን ከገለጸ ዛሬ ሁለት ሳምንታትን አስቆጠረም። የካቲት 9 ቀን 2008 ዓ ም የተጀመረው የጉግል የትርጉም ስራ የመጀመሪያ ከመሆኑ አንጻር ስህተቶች ቢታዩበትም በጥንቃቄ የተተረጎሙ ቃላትና ሐረጎችንም መመልከት ይቻላል። የዛሬው የሳይንስና ኅብረተሰብ ጥንቅራችን በጉግል የአማርኛ ትርጉም አገልግሎት ላይ ያጠነጥናል። አብራችሁን ቆዩ። ጉግል ከዛሬ 10 ዓመት በፊት ማሽንን መሰረት ያደረገ የትርጉም ሥራ የጀምረው በአራት የዓለም ቋንቋዎች ነበር። እንግሊዝ፣ አረብ፣ ቻይና እንዲሁም ሩሲያ ላይ ትኩረት አድርጎ የተጀመረው የጉግል የትርጉም ስራ ዛሬ አማርኛን ጨምሮ በብዛት 103 ቋንቋዎችን የሚያካትት ሆኗል። ለመሆኑ ጉግል የትርጉም ስራውን እንዴት ነው የሚያከናውነው? የመጀመሪያና ድህረ ምረቃ ዲግሪያቸውን በኮምፒውተር ሳይንስ የያዙት የሶፍትዌር ዴቨሎፐር ባለሙያው አቶ ቴዎድሮስ አየለም ትርጉም ላይ ያውን ለምሳሌ ከእንግሊዝኛ ወደ አማርኛ ቢሆን የሆነ የእንግሊዝኛ ጽሁፍ ከእንግሊዝኛ ወደ አማርኛ ሲመጣ የቃላቶቹ ኦርደር ከቀጥታ ከእንግሊዘኛ ወደ አማርኛ መተረጎሙ ማሻገር ማለት ነው። የቃላቶቹ ቅደም ተከተል መስተካከል አለበት እና ይህን ቅደም ተከተል የሚያስተካክል የሆነ ፕሮግራም አለ። መመሪያ የሚሰጥ የሆነ ፕሮግራም አለ። በእርግጠኛነት እንደዛ ነው የሰሩት። ከዛ በተጨማሪ ደግሞ እንደማየ ከሆነ ማለት ነው ከእንግሊዘኛ ወደ አማርኛው ሲተረጎም አንዳንድ ጊዜ ልክ ማይሆን ትርጉም ይሰጣል እና አንተ ማስተካከል ትችላለህ። አንተ ወይ ማንኛውም ሰው ትክክል ያልሆነን ነገር ማስተካከል ይችላል። አሁን ለምሳሌ እኔ በኩክ ብራውን ፎክስ ጃምፕ ኦቨር ዘሌዚ ዶግ የሚለውን እሱ ፈጣን ቡናማ ቀበሮ ሰነፍ ውሻ ላይ ዘሎ ነበር ያለው እና ምን አደረግኩት? የመጨረሻውን ቃል ወደ ዘለለ ቀየርኩት። እና ከዚህ በኋላ ማንም ሰው ይሄንን ትርጉም ቢያስተረጉመው በትክክል ይተርጉምለታል። ውሻ ላይ ዘለለ የሚለውን ነው የሚመልሰው ምንድነው የሚያሳየው ይሄ ከእንግሊዝኛ ወደ አማርኛ የሚተረጉም ዲክሽነሪ አለ አለን። እንደገና ኦርደሩን የሚያስተካክል ፕሮግራም አለ አለን። በተጨማሪ ደግሞ ሌላ ዳታ ቤዝ አላቸው። እንደዚህ በጣም ፐርፌክት ስለማይሆን አይደለም፣ በአማርኛ በማንኛውም ስፓኒሽም ቢሆን ምንም ቋንቋ ሲተረጎም በፕሮግራም የተተረጎመ ትርጉም ፐርፌክት ላይሆን ይችላል። ትክክል እና እንደ አሁኑ እንዳስተካከልኩት የሆነ ሰው ሲያስተካክል የእነሱ ዳታ ቤዝ ላይ ይቀመጣል ማለት ነው ትክክለኛው ትርጉም እና ከዚህ በኋላ ማንም ሰው ይህ አሁን ኩክ ብራን ፎክስ ጀምቶ በዘላ ዶ የሚለውን ቢያስተረጉም ትክክለኛውን ቃል እኔ ስለነገርኩት ዳታ ይዙን ከኔ ተምሯል ማለት ነው፣ ትክክለኛው መልስ ይሰጣል ማለት ነው። አማርኛ ቋንቋ በጉግል የትርጉም ስራ አገልግሎት ውስጥ መግባቱ ለቋንቋው እድገት የሚኖረው አስተዋጽኦ ላቅ ያለ ነው። የትርጉም ስራው መጀመር የሳይንስና ስነ ቴክኒክን ጨምሮ የፍልስፍናና ሌሎች ቃላት ከሌሎች ቋንቋዎች ወደ አማርኛ እንዲመለሱ፣ ከአማርኛም ወደ ሌሎች ቋንቋዎች እንዲተረጎሙ የሚኖረው ድጋፍ ከፍተኛ ነው። አዲስ አበባ ውስጥ የትርጉም አገልግሎት የመስጠት ሙያ ላይ የተሰማሩት አቶ አብርሃም ሞሼ ከፍተኛ አስተዋጽኦ ነው ያለው። ምክንያቱም ትርጉም ላይ በርካታ የትምህርት ከትምህርት ነክ ውጭ የሚሆኑ ስራዎችን እንሰራለን። በየቀኑ በየቀኑ ደግሞ የተለያየ አዳዲስ ቋንቋዎች ይመጣሉ። ለነዛ ዲክሽነሪ በፍጥነት እየተዘጋጀ አይደለም ያለው። ለምሳሌ በዚህ የቋንቋ አካዳሚ አለ። በፊት የተዘጋጁ ዲክሽነሪዎች ናቸው። እነሱን ዲክሽነሪ ነው እስካሁን የምንጠቀመው እና አሁን አሁን ያሉ ቃላቶችን እያካተቱ አብዴት አያደርጉም እያደሱ አያስተናግዱም። ስለዚህ የዚህ እንደ ጅማሬ በጣም ፈጣን ፈጣን አገልግሎት ከመስጠት አንጻር በጣም በተለይ ሀረጋትን ቃላትን ከመተርጎም አንጻር ፈጣን ፈጣን ትርጉም ከመስጠት አንጻር በጣም ጥቅም አለው። ይሄ ለተርጓሚዎቹ ብቻ ሳይሆን ሌሎች በዚህ ከጽሁፍና ከጽሁፍ ነክ ነገር ጋር የተያያዙ ስራዎች ለሚሰሩ ሰዎች በጣም ሰርቪስ ይሰጣል። ያው እንደ ጅማሬ ነው የሚሻሻሉ ብዙ ነገሮች ቢኖሩም ጥሩም መርታ ነው። አንድ ቋንቋ በጉግል የትርጉም ስራ አገልግሎት ለማግኘት ጉግል በመሰረታዊነት ያስቀመጠው መስፈርት ቋንቋው በጽሁፍ የሚገኝ መሆኑ ነው። ከዚያም ባሻገር በቋንቋው በርካታ ጽሁፎች የኢንተርኔቱ ዓለም ላይ ወይንም ድር ውስጥ መገኘታቸው ትኩረት እንደሚሰጠውም ጉግል በአምደመረቡ አስፍሯል። አማርኛ ከአረብኛ ቀጥሎ ዓለም ላይ በስፋት ከሚነገሩ የሴሜቲክ ቋንቋዎች ሁለተኛው ነው። በጉግል የትርጉም ስነ ቴክኒክ ዘርፍ የሚወጡ ማናቸውንም ይፋዊ መረጃዎች የሚቆጣጠረው ጉግል መተርጎሚያ በአምደመረቡ ይህንኑ አስፍሯል። ጉግል በዋናነት ለትርጉም የሚጠቀመው በእቋት ውስጥ ያከማቻቸውን ቃላት በመውሰድ ነው። እንግሊዝኛ ከአማርኛ የሚተርጉም ቃላቶች አላቸው። አሁን ለምሳሌ ጃምፕ የሚለውን ስንት ነው መሰለህ? እዚህ ጋር አምስት አማራጮች ይሰጠኛል። የቃላት ክምችት ውስጥ የሚመሳሰሉ አምስት ቃላቶች አስቀምጧል ማለት ነው። ዘልዬ፣ ዘሎ፣ ራሱን ጣለ፣ ጣለ እና ዘለው የሚሉ ቃላቶች እና እንደ ኮንቴክስቱ፣ እንደ ጽሁፉ፣ እንደ አረፍተ ነገሩ ማለት ነው። ከእነዚህ ውስጥ የሚጠቀመው ቃል የተለያየ ሊሆን ይችላል። የሆነ ቃላት ክምችት አለ ማለት ነው። ጉግል ያስቀምጠው ጉግል እንደምታውቀው ቢግስት ሰርች ኢንጂን ነው እና ምንድነው የሚያደርገው? በዓለም ላይ ያሉትን ዌብሳይቶች ዌብ ፔጆች በሙሉ ኢንዴክስ ያደርጋል። ኢንዴክስ ያደርጋል ማለት የሆነ ዌብሳይት አለ እንበል፣ የሆነ ዌብ ፔጅ ያን ዌብሳይት ውስጥ ያሉትን ኮንቴንቶች ጽሁፎቹን እንዳለ ማለት ነው ጉግል የሆነ ቦታ ያስቀምጣቸዋል እና በዓለም ላይ ያሉ በሙሉ ዌብ ፔጆች ጉግል ጋር አሉ ማለት ነው፣ ቃላቶቹ ለዛ ነው የሆነ ነገር ሰርች ስናደርግ ምንም አይነት ፔጅ ላይ ቢኖር ከዛ ፔጅ ላይ የሆነች ፓርትም ታሽ አድርጎ ያመጣለን። በዛ ምክንያት ነው በአለም ላይ ያሉ አማርኛ ቃላቶችን ማለት ነው። በአለም ላይ የተጻፈው የሆነ ፔጅ ላይ የሆነ ፎረም ላይ የተጻፈ ጽሁፍ ሊሆን ይችላል። ወይም የሆነ ፔጅ ላይ ዌብሳይት ላይ የተጻፈ ጽሁፍ ሊሆን ይችላል። የሆነ ሰው ኮሜንት ያደረገውም ነገር ሊሆን ይችላል። ከእነዚህ ነገሮች በሙሉ ሰብስበው ሰብስበው የሆነ ዳታ ቤዞች ላይ አስቀምጠውታል ማለት ነው እና የወሰዱት ዳታ ቤዙ ወይም ዲክሽነሪው ከእነዚህ ቃላቶች የተወጣጣ ነው ማለት ነው። በኋላ ትርጉሙን ያዘጋጁ ጉግል የትርጉም አገልግሎት ሲሰጥ ከኢንተርኔቱ አለም በመረጃ ቋ ጥቃቱ አሰባስቦ ካከማቻቸው የአማርኛ ቃላትና ጽሑፎች በቀጥታ ይጠቀማል። የባለቤትነት መብት ያላቸው አቅርቦቶችንም አገልግሎት ላይ ያውላል። ለምሳሌ የእንግሊዝኛ ቋንቋ ትርጉም ለማከናወን ጉግል ዎርድኔት የተባለውን በባለቤትነት የተያዘ የትርጉም ቋት ይጠቀማል። ከዚያም ባሻገር ማንኛውም የጉግል የኢሜል አድራሻ ያለው ሰው በአድራሻው ገብቶ መተረጎምና የተተረጎሙትንም ማረም ይችላል። ጥራት ያላቸው ትርጉሞች እየተበራከቱ በሄዱ ቁጥር የጉግል የአማርኛ ትርጉም አገልግሎት ጠቀሜታው እየጎለበተ ሊሄድ ይችላል። በእርግጥ የአማርኛ ሰዋሰው ከእንግሊዝኛ ከጀርመንኛ፣ አሊያም ከሌሎች ቋንቋዎች የተለየ መሆኑ የትርጉም ስራው ላይ ተግዳሮት መፍጠሩ አልቀረም። ለምሳሌ አሁን በቀደም ገብቼ እንደው ከዚህ ከመጀመሩ ጋር ያለውን ነገር አስደሳች ነው በሚል ገብቼ ነበር እና ክንድ የሚለውን ቃል አርም የሚለውን ጦር ጦር ብለው ተርጉሞታል። በእንግሊዝኛ ቋንቋ እንደምታውቀው ለምሳሌ አንድ ግስ አለ ይሄ ጌትስ እና ወይም ሴት የሚሉ በርካታ ትርጓሚዎች አሏቸው። እና ለምሳሌ ውጌት ሆም የሚለውን ቤት ደረስኩኝ ለማለት እሱ ቤት አገኘሁኝ ብሎ ይተረጉመዋል ጉግል። ያው እነዛን በርካታ ብዜቶችን ፕሮሰስ ማድረግ አይችልም፣ የጉግል ትራንስሌት ማለት ነው። ለምሳሌ ውጌት ምቆ እኮ ስህተት አይሆንም፣ ቤት መድረስ ነው። ጉግል አንደርስታንድ ማድረግ የጌት አንድ ትርጓሜ የሰጥቶ መገኘት ብቻ ነው ችግር የሚሆነው እንጂ ለምሳሌ መጽ መድረስ፣ መምጣት። ስለዚህ ትርጉም ከተባለ አንድን ነገሩ ሁሉ ከግምት መግባት አለበት። ነገር ግን ምንድን ነው ያው የትክክለኝነት ጉዳይ በበርካታ ቋንቋዎች አሉ። ለምሳሌ ፈረንሳይኛ እንተረጉማለን እንደዚ አይነት እንትኖች አሉ። ጀርመንኛም ስራዎች ይመጡልናል የትርጉም ቢሮ እየሰራን ስላለ ሰዎች ይመጡና እንደዚ አይነት ነገር ሲዎች አብር ክሎዝ ሊ እከታተላለሁ እና የዚህ አይነት ነገሮች አሉ። ሆኖም ግን ይሻሻላል ብለን እናስባለን እንግዲህ ወደፊት ካለፉት ሁለት ሳምንታት አንስቶ በጉግል መተርጎም መጀመራቸው በይፋ የተነገረላቸው አስራ ሶስቱ ቋንቋዎች አማርኛ፣ ቆሳ፣ ሾና፣ ኮርዲካ፣ ፍሪዚያ፣ ኪርጊዝ፣ ሀዋይ፣ ኩርድ፣ ሉክዙምቡርግ፣ ሳሙዋ፣ የስኮት ጋይሊክ፣ ሲንዲና ፓሽቱ ናቸው። ጉግል የአማርኛ ቋንቋን በጽሑፍ ከመተርጎሙ ባሻገርም ወደፊት በድምፅም እየተናገሩ በመቅዳት ቋንቋውን በኢንተርኔቱ አለም በስፋት ለመጠቀም እንዳሰበ የሶፍትዌር ዴቨሎፐር ባለሙያው አቶ ቴዎድሮስ አየለ ተናግሯል። ትራንስሌሽን ገና የመጀመሪያው ነው። በአማርኛ ሰርች ማድረግም ይጀምራል። አማርኛ አውርተ ያን ቃል ኢንተርኔት ላይ ሰርች ማድረግ ማለት ነው። በድምጽ በማይክ ከንትሊ አሁን ሰርች አድርግላል እኮ ጉግል በእንግሊዝኛ እያወራ ያወራውን ነገር ሰርች አድርግላል፣ ይፈልግላል። እና አማርኛንም እንደዛ ለማድረግ አስበዋል። በጣም ብዙ ቃላቶች አሉ። የተወሰኑ ሰዎች ተሰብስበን እነዚህ ጥሩ ጥሩ እንግሊዝኛ ነገሩ ወይም እንግሊዝኛ ወደ አማርኛ ማምጣት የሚችሉ ሰዎች ተሰብስበን የጉግልን ትራንስሌሽን ጥሩ እናደርጋለን ማለት በጣም ከባድ ነገር ነው፤ ምክንያቱም እንዳልኩ በጣም ብዙ ነው ማድረግ የምንችለው ባገኘው አጋጣሚ ማለት ነው። እንደዚህ የተሳሳተ ትርጉም ስታይ ማስተካከል ነው በትክክለኛው ማለት ነው። ሁላችንም የምናደርግ ከሆነ በትክክል እንዲሰራ እናደርገዋለን ማለት ነው። ቁቁ እስካሁን ድረስ በጉግል የትርጉም አገልግሎት ለሚሰጡት አንድ መቶ ሶስት ቋንቋዎች በዓለም ዙሪያ ከሶስት ሚሊዮን በላይ ሰዎች አስተዋጽኦ አድርጓል ወደ ሁለት ሚሊዮን ገደማ የሚጠጉ ቃላትም በተለያዩ የዓለማችን ቋንቋዎች እንደተተረጎሙ ጉግል በገጹ አስነብቧል። አማርኛ ቋንቋ በጉግል የትርጉም አገልግሎት መጀመሩ ለቋንቋው ታላቅ መርታ ነው። አሁን የሚታዩ የትርጉም ስህተቶችን ለመቀነስ ግን አቅሙ ያላቸው ሰዎች የጉግል ማህበረሰብ ውስጥ በበጎ ፈቃደኝነት አስተዋጽኦ ማድረግ ይጠበቅባቸዋል። አድማጮች አማርኛ በጉግል በሚል ርዕስ ያቀናበርንላችሁ የሳይንስና ኅብረተሰብ ዝግጅት በዚሁ ይደመድማል። የጉግል የአማርኛ ትርጉም ጥራትን በተመለከተ ወደፊት በስፋት የምንመለከተው ይሆናል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።